ኬንያ በሀገሯ የሚገኙ ትምህርት ቤቶች በሙሉ ታህሳስ 26 ቀን እንዲከፈቱ ዝግጅት ማድረጓን ተናገረች። ዝግጅቱ የተከናወነው ፕሬዚደንቱ ኡሁሩ ኬንያታ ባወጡት እቅድ መሰረት መሆኑን የትምህርት ሚኒስትሩ አስታውቀዋል። በሌላ በኩል በሀገሪቱ የኮቪድ-19 ስርጭት በአሳሳቢ ደረጃ እየጨመረ መሆኑን መንግስቱ ማስታወቁን አክሎ ከናይሮቢ ገልሞ ዳዊት የሚከተለውን ዘገባ ይዞ ቀርበዋል። በኬንያ በመጪው ታህሳስ 26 ሁሉም ትምህርት ቤቶች ለተማሪዎች ክፍት እንደሚሆኑ የኬንያ ትምህርት ሚኒስቴር አስታውቋል። የኬንያ ትምህርት ሚኒስቴር ጆርጅ ማጎሃ ዛሬ ውሳኔውን በማስመልከት ማብራሪያ ሰጥተዋል። ሁሉም ትምህርት ቤቶች ከጃንዋሪ 4 2021 ወይም ታህሳስ 26 2013 ዓ.ም ጀምሮ የሚከፈቱ ይሆናሉ። ይህም የሕፃናት መዋያ ከአንደኛ ክፍል እስከ ሶስተኛ፣ ከአምስተኛ ክፍል እስከ ሰባተኛ ክፍል እንዲሁም ከዘጠነኛ ክፍል እስከ አስራ አንደኛ ያሉትን ተማሪዎች በሙሉ የሚያካትት ነው ይላሉ የትምህርት ሚኒስትሩ መጎሃ። ሚኒስትሩ የሁሉም ትምህርት ቤቶች መከፈት ውሳኔ ፕሬዝዳንት ኬንያታ ባለፈው የካቢኔ ስብሰባ ላይ ባስቀመጡት አቅጣጫ መሆኑን ገልጸዋል። መጉዋ ቅርብ ትምህርት የጀመሩ ተማሪዎች የትምህርት ሰሌዳቸው በመዛባቱ የኬንያ ትምህርት ሚኒስቴር ያወጣውን አዲስ የትምህርት ሰሌዳንም በዚሁ ጊዜ ይፋ አድርገዋል። ይሁን እንጂ በኬንያ በተለይ በቅርብ ወራት የሀገሪቱ መንግስት በፊት የነበሩ ቁጥጥሮችን ካላላ በኋላ የኮሮና ቫይረስ ወረርሽኝ ጨምሯል። ትላንት ለምሳሌ በኬንያ ባሪንጎ አስተዳደር ውስጥ በሚገኘው የወንዶች አዳሪ ትምህርት ቤት 38 ተማሪዎች በኮሮና ቫይረስ መያዛቸው ተነግሯል። ሚኒስትር መጓ ስለዚህ ክስተት የቫይረሱ ስርጭት ብኖርም ትምህርት ቤቶቻችንን ከፍተን የዕለት ተዕለት ኑሯችን ማስኬድ መልመድ አለብን ሲሉ ተደምጠዋል የኬንያ ጤና ሚኒስቴር አሃዝ እንደሚያሳየው አሁንም የበሽታው ወረርሽኝ በአገሪቱ እያየለ መሆኑን ነው ትላንትና ዛሬ ብቻ በአጠቃላይ 38 ኬንያውያን በኮሮና ቫይረስ ህይወታቸው ማለፉንም የኬንያ ጤና ሚኒስቴር አስታውቀዋል ለአሜሪካ ድምጽ ገልሞዳዊት ከናይሮቢ